ካንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉ ከዩኒቨርሲቲ ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽሕፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው አንዳንድ ቤተሰቦች ግን እስካሁን ከታገቱ ልጆቻቸው የሰሙት ያለመኖሩን ለአሜሪካ ድምፅ ተናግረዋል። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጠው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑን ተናግረዋል። ጽዮን ግርማ ነች ያጠናቀረችው። የታገቱትን ተማሪዎች ጉዳይ ይመለከታል። እንዳነጋገርናቸው ቤተሰቦች ገለጻ በደንቢዶሎ ዩኒቨርሲቲ ከአንድ ወር ተኩል በፊት የተፈጠረውን ግጭትና ረብሻ ሸሽተው ወደ ትውልድ ቀያቸውና ቤተሰቦቻቸው ለመመለስ መንገድ የጀመሩ የዩኒቨርሲቲ ተማሪዎች ግቢውን ለቀው የወጡት ህዳር 21 ቀን 2012 ዓመተ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የእነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን፣ ገንዘብ ወይም ሌላ ነገር እንደማይፈልጉ፣ ጉዳያቸው ከመንግስት ጋር ብቻ መሆኑን በስልክ እንደነገሯቸው ገልጸዋል። የተማሪዎቹ መታገት ይፋ የሆነውና መገናኛ ብዙሀን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከአስር ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ከወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናትን ሲያነጋግሩና አንዳንዶቹም ደምቢዶሎ ዩኒቨርሲቲ ድረስ ሄደው ምላሽ ሲያጡ ወደ ብዙሀን መገናኛ መሄዳቸውን ይገልጻሉ። ተማሪዎቹ ይገኙበታል ስለተባለው ቦታም የመረጃ ፍንጭ የሰጠችው በደምቢ ዶሎ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜናት። አስመራ የምትለው በዩኒቨርስቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ለማድረግ ጀመረን ብላናለች። ነገር ግን በደንቢዶሎና በጋምቤላ መካከል ሱድ የምትባል ቦታ ላይ ከመኪና እንዳስወረዷቸውና ወደ ጫካ እንደወሰዷቸው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ከቆዮች በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ የሆኑ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ አስራ ሰባት የዩኒቨርሲቲው ተማሪዎች እንደሆኑ አስራ ሶስት ሴቶችና አራት ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ እለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላውን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎችና አንድ ወንድ ደግሞ የአካባቢው ነዋሪ የሆነ ተማሪ መሆናቸውን ተናግረዋል። አስራ ሶስት ሴትና ስምንት ወንድ በድምሩ 21 ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታገቱ የነበሩት ተማሪዎች ቁጥር 27 ነው። ልጆቻቸው እንደታገቱባቸው ከሚገልጹ ቤተሰቦች መካከል በአማራ ክልል በሰሜን ጎንደርና በጎጃም ነዋሪዎች መሆናቸውን የገለጹልን ስድስት ቤተሰቦች አነጋግረናል። ስድስቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል። ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን። ያው ግማሾች ተለቀዋን፣ ግማሾችን ደግሞ እየጠበቅን ነው። እናስለቃለን የሚል ነገር ሰማን። በቃ በትግስት እነሱን እየጠበቅን ነው። አሁን ማለት ሌላም የሰማነው ነገርም የለም። ያናገርነው አካልም አሁን ይደን የለም። ያው እነሱም እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደ ሚመለከተው አካል እንሄዳለን ብለን አስበናል። ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛልና እና የተለቀቀ ሰው አለ የሰማችሁ? ምንም የለም። ሁላችንም እንደዋወላለን። የሁሉም ቤተሰብ ባል ምንም የተለቀቀ ሰው የለም እስካሁን ድረስ የደወለ ሰውም የለም። የተደወለለት ወላጅ የለም። ምንም ነገር የለም። በቃ የሄዳችሁት ያናገራችሁት የመንግስት ባለስልጣን አለ? ከዛ በኋላ እንግዲህ በ በቅዳሜና በሰኞ መካከል አይ አልሄድንም። ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ ያው በትዕግስት እንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገን ከነገርም በኋላ ይተር ያለውን ነገር መንግስት እውነታውን ነው የሚናገር፣ አይዋሸንም የሚለውን ነገር ነው ያዝነው ነገር የለንም። ያው በስድስት ቁጭ ብለን እየጠበቅን ያለነው ሌሎች የሁለት ተማሪ ቤተሰቦችም አነጋግረናል። እኛ ድሀ አርሶ አደሮች ነን፣ ልጆቻችንን በችግር ነው ያሳደግነው ብለዋል። ስለ መለቀቃቸውም የሚያውቁት ነገር እንደሌለ ጨምረው አስረድተዋል። መንግስታችን ያው ጠለቋቸዋል ለፊት ያለው ብሏል። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን የተወለደ ዘመድ ያው ያየ እንኳን ደስታላቸው ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረም ያው ሁለት ወር ማለት ነው በሀያ አንድ ሂዳር ሀያ አንድ የተአገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ ያው፣ በጣም ልጇም በስራ ሲከብዳት ትረዳት ነበረ። ልጅቱ በጣም ተፈቃጅ ልጅ ናት። ለእናት አባቷ በጣም ታዝናለች። በዚያ ምክንያት ያን ታሳቢ በማድረግ በፊቱ ያው በጣም ጎዳ ብላብኛለች። ስለዚህ ግን አሁን ለአንድ ቀን ደግሞ መስኪ ብለን እንደስታ ሰምተን

ተለቀቁ የተባለ ወሬ እንግዲህ የጠፋ ሄደ። አልተለቀቁም ምሰት ወሬ ብቻ ነው። ያው በኤስቲቪ ነው እንጂ የሰማን ምንም ነገር፣ የነሱ ወደኛ የደወሉን ነገር የለም። አደረስ ምን ግልጽ ነገር እስካሁን የለም። የሌሏ ተማሪ ቤተሰብ በበኩላቸው የልጆቻቸውን መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ። ልጆች ይለቀቃሉ፣ እናንተ ተባታላችሁ ብለው አንገራገሩን። ሁሎችም እናመለክት እንደገና ሄደን ለቀምት ደግሞ ሁለት ሶስት ቀን አደርነ አጣራን። ስንደውላቸው ስልክ ተቀብለናል፣ ችግር የለም፣ ልጆች ይገባሉ። ነገር ምሽት ስንደውላቸው ማልዳ ይገባሉ ይላሉ፣ ማልዳ ስንደውላቸው ምሽት ይገባሉ ይላሉ። ከዛሬ ድረስ ይኸው መ በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወተናል እንዳሏቸውና ስለ ልጆቻቸው የሚያውቁት ነገር እንደሌለ እንደነገሯቸው ይገልጻሉ። ሌላ በተመሳሳይ ከጎጃም ደምቢዶሎ ገብተው ሁኔታውን ሲከታተሉ እንደነበሩ የገለጹ ወላጅ አባት አካባቢው ላይ ሄደው እገታው ለገንዘብ ከሆነ ለመክፈል ዝግጁ መሆናቸውን በመግለጽ በሚደወልላቸው ስልክ ለመደራደር ሞክረው እንደነበር ይናገራሉ። አጋቶቹ የሚፈልጉት ከመንግስት ጋር ነው ከመንግስት ጋር ነው እንጂ እያ ምንም እንትን የለንም ምናምን የሚል ነገር ነው ይልኩልኝ

የክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ታገቱ የተባሉት ተማሪዎች መንግሥት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል። አሁን እንግዲህ የተለቀቁት ከመንግሥት አካል እጅ ነው ያሉት፣ አሁን እኔ መግለጽ ባልችልም ያሉበት ቦታ ከዚያ በኋላ ተጣርቶ ወደ አካባቢያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመቻቻል። የቀሩትስ አሁን አሉ የተባሉትስ አምስቱ ስለ እነሱ የሚታወቅ ነገር አለ? እኔ የእነሱን ኢንፎርሜ የለኝም፣ ግን ሁሉም የታገቱት ይለቀቃሉ የሚል እምነትም አቋምም አለን። በሀገራችን አጋችና ታጋች ሊኖር አይችልም። መንግስቱ ያለበት ሀገር ነው። አጋችና ታጋች ሊኖር አይችልም። ኮነሬል አበበ አሁን ኖሮ አይደለም የምንነጋገረው፣ ስለ ኖረ እኮ እርምጃ ተወስዶ ህግ የማስከበር ስራ እየተሰራ ስለሆነ ይሄ በዚህ መንገድ አይጠ የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል? ያሉበት ሁኔታ እንደደረሰኝ ኢንፎርሜሽን ሰላም ናቸው። ምንም የደረሰባቸው ችግር የለም። እንግዲህ ጫካ ስት ስትታገች ራሱ ሳይኮሎጂ ሰው ሰራን ይጨነቃል የአእምሮ ጭንቀት ሊደርስባቸው ይችላል። ይህ እንግዲህ ታጣቂ ማለት ህገወጥ አካባቢ ውስጥ ሆኖ በሰው ልጅ ላይ አረመናዊ ጭካኔ የሚወስድ የሰውን የተፈጥሯዊ መብት እና ተፈጥሯዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታጣቂ ህገወጥ ማለት ድሮም ሊሆን ማለት ነው። ስለዚህ ይሄ ከዚህ ሀይል ኤአይም ጥሩ ነገር ይሰራል ብለሽ ማሰብ ጥሩ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር እንደሌለ ደህና ናቸው። እነዚህ ታጣቂዎች እነማን ናቸው? የሆነ ሸኔ ታጣቂ። በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። የአሜሪካ ድምፅ ጽዮን ግርማ ዋሽንግተን